አቶ አሰፋ በቀለ ቤተሰባቸውን ጨምሮ ነዋሪነታቸው በሲድኒ አውስትራሊያ ነው። የትውልድ ቀያቸውን ድሬ ወሊሶን አጣቅሰው የሀገረ ግሪክ ቆይታና የአውስትሬልያ ሰፈራቸውን አያይዘው ያዋጋሉ። ካሳሁን፣ መቼም እግዚአብሔር ይስጥልኝ አንተ ብዙ ጊዜ እድል የምትሰጠን ሰው ነህና፣ ይህንን በመጠቀም ለዛሬ ራሴን ላስተዋውቅ የተወለድኩት ወሊሶ አውራጃ ድሬ የምትባል መንደር ውስጥ ነው። በእኛ ጊዜ መንደር ብለን ነው የምንጠራው። ዛሬ ቀበሌ ምናምን የሚባለውን ብዙ ስለማላቅ እና፣ ድሬ ትባላለች። ጊዮርጊስ ቤተክርስቲያን አለ እዛ አካባቢ፣ እዛ ነው የተወለድኩት። ይገርምሃል፣ የኔ ወላጆች ለዛሬው ዘመን በፍቅር ተያይቶ ታጫጭቶ አይደለም የተጋቡት፣ በወላጆቻቸው ምርጫ ነው የሆነው አባቴ ወደ አስራ ስድስት አስራ ሰባት ዓመት ግዴብ የሆነው ነው። እናቴ ደግሞ ከዛ ባነሰ ነው ምናልባት አስራ አራት እንደዚህ ልጆች ሆኖ ስለተጋቡ በእውነቱ አብሮ ለመቆየት አልቻሉም፣ አልተጣጣሙም ለማለት ይቻላል። እናቴ እንደ አጋጣሚ ሁለት ወልዳ ነበር እና እኔ የመጀመሪያው ልጅ ነኝ። እኔ አስራ ስምንት ወር ሆኜ እኔም እዛው አባቴ ጋ ትታ የአራት ወር እህቴን ይዛ ወደ አዲስ አበባ ገባች። እናቱ አዛ ስለነበሩ ማለት ነው። እኔ ያደኩት በአባቴ እናት እጅ ነው። ከእሷ የተወለድኩ መስሎኝ ነበር ያየሁት እና መጨረሻ ላይ እናቴ ውጭ እንዳለች የተነገረኝ እና የመጀመሪያ ትምህርቴ የጀመርኩት እዛው ወሊ ሰው ነው መንፈሰ ጉባኤ ገብቼ ትንሽ እስከ ዳዊት ድረስ ከደገምኩ በኋላ ራስ ጎበና ዳቸው ትምህርት ቤት ገብቼ ተማርኩ፣ እስከ ሶስተኛ ክፍል ድረስ እዛ አካባቢ። በጣም የሚገርም ነው አባቴ ትምህርት ቤት አላስገባህም ብሎኝ በጣም አስቸግሮኝ ነበር እየጠፋሁበት ነበር ትምህርት ቤት የገባሁት ከአንድ የአክስቴን ልጅ ተከትዬ። እሱ ትልቅ የሚያስቅ ታሪክ አለው። ዝም ብዬ ልጁን ተከትዬ የትምህርት ቤት ሄድኩኝ ራስ ጎበና። እሱ የሚቀመጥበት ክፍል ገብቼ ተቀመጥኩ። ለካ እሱ አንደኛ ኤ ክፍል ነው ያለው። አንደኛ ኤ ደግሞ የአንደኛ ክፍል ከፍ ያለ ክፍል ነው። ምንም ነገር አላውቅም፣ አማርኛም አላውቅም። ልዩ ሁለት አመት አለው እዛ መጨረሻ ላይ አስተማሪው መጡ ገቡና ተማሪዎቹን ቆጠሩ። ሲቆጥሩ አንድ ትርፍ ተገኘው። ከየት መጣ ብሎኝ የምናገሩትም ልገባኝ አልቻለም። የምንማረው ምንም እንኳ መንፈሰ ጉባኤ ውስጥ ፊደል በግዳ መልክተ ቢሆንም መናገር እንቸገራለን። እና ልጁ አስረዳቸው የአጎቴ ልጅ ነው እና ክኔን ተከትሎ ነው የመጣዋል አላቸው። አቶ ገላይ ይባላሉ። አይ ይሄ ለሱ የሚሆን አይደለም ብሎ ወስደው ዋን ዲ ክፍል ከተጠ አንደኛ ዲ ክፍል እዛ ዮሴፍ የሚባል አስተማሪ ነበር እና ያ አስተማሪ ተቀበለኝ። በጣም አለቀስኩኝ። ከተማ መጥቼ አላውቅም። የመጀመሪያ ጊዜ ነው ወደ ከተማ የመጣሁት፣ ወሊሶ ከተማ ማለት ነው። አሁን ልጁ ጥሎኝ ከሄደ እዛው ቀሬ ይጠፋለሁ ማለት ነው እና ሳለቅስ፣ ሰውየው መጀመሪያ ተቆጥቶ ገረፈኝ። የመጀመሪያ የትምህርት ቤት ዱላ ያገኘሁት ከዮሴፍ ነው፣ ገረፈኝ እንደዚሁ በቃ በኦሮምኛ ማጉረምረም ሲጀምር፣ አንድ ልጅ ምንድን ነው ምለው ብሎ ቢጠይቀው ዮሴፍ ልጁ ይሄን ይሄን ነው ምለው ብሎ ነገረው። አሁን አዘነልኝ እና በእረፍት ሰዓት ከክስት ልጅ ጋር አገናኘሃለሁ፣ እንደገና ደግሞ ጥሩ ተማሪ ሆነ ከተነከርክ በገና ወደ እሱ ያለበት ክፍል ትሄዳለህ ብሎ ምክር ሰጠኝ። ያንን ምክር ተቀበልኩ። ያንን ምክር ተቀብዬ የዛን ጊዜ በገና ፋሲካና ሰኔ ነው ፈተና የሚሰጥ የነበረው እንዳለውም በገና ጊዜ ወደ አራት የምንሆን ልጆች ወደ አንደኛ ኤ እና አንደኛ ቢ ክፍል መሄድ ቻል። አሁን ያ ትልቅ እድል ሆኖልኝ በትምህርት የመበርታት ቻልኩኝ። ያንን የአክስቴን ልጅ እዛው ክፍል ትቼ በዛው አመት የሁለተኛ ክፍል ገባው እና ሶስተኛ ክፍል የገባሁት በሁለት አመት ውስጥ ነው ማለት ነው በዛ ሆኖ እያለ አሁን ትንሽ ድሜ ከፍ እንዳለ እናቴ መጣች ከአዲስ አበባ ልወስደዋለሁ ለትምህርቱ አለች አብሬያት አዲስ አበባ ገባው ይሄ አስራ ዘጠኝ መቶ ሀምሳ ሶስት አመተ ምህረት ነው የመንግስቱ ንዋይ ጊዜ የአቶ አሰፋ እናት ገና በለጋ እድሜያቸው በአማጭ ረማጭ ለጋብቻ በመዳረጋቸው ደስተኛ አልነበሩምና የመጀመሪያ ልጃቸውን ትንሹን አሰፋና ባለቤታቸውን ጥለው ወደ አዲስ አበባ ገብተው ነበር። ጥቂት ቆይተውም ወደ ዶሬ ወሊሶ ተመልሰው የመጀመሪያ ልጃቸውን ትንሹን አሰፋ ይዘው ወደ አዲስ አበባ ዘለቁ። ይሁንና አዲስ አበባ የገጠሩን ልጅ አሰፋን ፈተነች። ችሮታዋንም ለግሳ የግሪክ አገር የነጻ ትምህርት እድልንም እነሆኝ አለች። በጣም አስቸጋሪ ነበር። አንደኛ የከተማ ልጆችና የገጠር ልጆች ከፍተኛ ልዩነት አለን። ሁልጊዜ ግጭት ነው። ሁለተኛ የኦሮሞ ተወላጅና ደግሞ አማርኛ በደንብ ባለመናከርም ትልቅ አደጋ ነው። እሱም ራሱ ግን እኔ የወሰድኩት መንገድ ሁሉንም ነገር ማሸነፍ ነው እና አራተኛ ክፍል ሲገባ በጣም ጠንካራ ተማሪ ሆኜ ቀጠልኩ። የአራተኛ ክፍል ፍተና አንደኛ ስለወጣው አስተማሪዎቹ እያበረታቱኝ ጀመር። አንድ ቄስ የአማርኛ አስተማሪ እንደውም ቤታቸው እየወሰዱ አማርኛ ያስተምሩኝ ጀመር ተማሪዎቹ እየሳቁብኝ ስላስቸገቡኝ እና በሳቸው ብርታት ነው እኔ አማርኛ ዛሬ የምናገረውን ያህል ደርሰቻለው። ነው እና አሁን ኦሮምኛ አልናገርም። የሚገርምህ ነገር ጠፋብኝ። በትምህርት ቤት በኩል ከፍተኛ ችግር ነበረብን። ያንን አለፍኩት። የክርክር ቡድን ውስጥ ገባሁ፣ ቲያትር ውስጥ ገባሁ፣ መጽሐፍ ቅዱስ ጥናት ውስጥ ገባሁ። ራሴን ለማስተካከል ከተማሪዎቹ ጋር የእነሱን ሙሉትን ለማያወቅ ማለት ነው። በኑሮ በኩል አዲስ አበባ ሲመጣ እናቴ ጋራም ብዙም አልተስማማሁም። ለምን አብረን ስላላሳደገችኝ እሷ በአንድ ቀን እኔ የከተማ ልጅ እንዲሆን ነበር የእሷ ምኞት የነበረው። ትንሽ እኔ ሪያክት አደረግኩ። የእሷ እናት ደግሞ ነበሩ እና እሳቸው ጋር ርኩ። ስለዚህ እኔ በመጨረሻ ሊነግረው የፈለግኩት ሁለቱ አያቶቼ ናቸው ያሳደጉኝ፣ አባትም እናትም አላሳደጉ እናቴ። የትምህርት ቤት ህይወት ውስጥ ምን ይመስል ነበር አዲስ አበባ ውስጥ? አስቸጋሪ ነው። እንደኛ አያቴ ብዙ ልጆች ያሳድጉ ነበር። የጡት ልጅ ላሉ፣ የክርስትና ልጅ ላሉ፣ ዝም ብሎ ለትምህርት ብሎ የመጡ ይዛሉ መዓት ልጆች ነበሩ እና ቤት ውስጥ በጣም ከፍተኛ ችግር ነበር። ስለዚህ እኔንም ምን አስተማሩኝ፣ እንጨት ፈልጬ እንጨት አጠና ተሸክሞ የሚመጡ ሰዎች ላይ ገዝቼ ሸንችኜ፣ በትንሽ እስር አስሬ በአምስት ሳንቲም እየሸጥ ቡና ለሚያፈሉ ሴቶች ሸጥኩ። በዛ እንድማር አደረጉኝ። ያንን እየሰራው ነበር የሚማረው ጋዜጣ ከብርሃንና ሰላም ማተሚያ ቤት ወስጄ ፊደል እና ካላንደር፣ እነዚህን ሁሉ ከተማ ውስጥ እያዞርኩ ጠዋት ተነስቼ እስከ ስምንት ሰዓት ድረስ ከዛ ትምህርት ቤት ይሄዳለሁ። ከሰዓት በኋላ እንጨቱን ይሸጣለሁ። በዚህ ነበረ ፕራይመሪ እና ግማሹን ሀይ ስኩል የተማርኩት። ተግባራዊ ድነው የገባሁት ስምንተኛ ክፍል ሲጨርስ ከዛ ተግባረ እድ ሀይ ስኩል ስገባ ደግሞ ያው ተግባረ እድ ውስጥ ከክፍለ ሀገር የሚመጡ ልጆች አስራ አምስት ብር ይሰጣቸዋል ከሸዋ ክፍለ ሀገር ደግሞ የሚመጡ ልጆች አስር ብድር ሰጣቸዋል። የአዲስ አበባ ልጆች ምንም አናገኝም። እኔ እንግዲህ አሁን የአዲስ አበባ ልጆኝ ያለው ማለት ነው። ስለዚህ በዚህ አይነት ነው ተማርኩት። በትምህርቴ በጣም ጠንካራ ነበር እውነቱን ለመናገር። ከዛ ከአንደኛ ክፍል እንደነገርኩ ጀምሬ እስከ አስራ ሁለተኛ ክፍል ድረስ አንደኛ አንደኛ እየወጣሁ ነው የጨረስኩት። ከአፄ ኃይለ ስላሴም ሽልማት የማግኘት እድል ገጥሞኛል። አሁን ትምህርቴን ሲጨርስ አዲስ አበባ ትምባሆ ሞኖፖል ተቀጠርኩ። መንግስት መስሪያ ቤት ነው። እዚያ ሁለት ዓመት ሰራ ሁለት ዓመት እንደጨረስኩ የስኮላርሽፕ እድል አገኘውና ግሪክ አገር ሄድኩልሃለሁ። ወደ ግሪክ ሀገር ሲሄዱ ትልማቸው ሜካኒካል ኢንጂነሪንግ ለማጥናት ነበር። ይሁንና በአባታቸው ግሪካዊ በእናታቸው ኢትዮጵያዊ የሆኑ አንድ ግሪካዊ ፕሮፌሰር አቶ አሰፋ የጥናት መስካቸውን ወደ ማዕድን ምህንድስና እንዲቀይሩ ምክረ ሐሳብ ቸሯቸው፣ ምክሩንም ግብር ላይ አውለው በዲግሪ ተመረቁ። ግሪክ የሙያ ሥልጠና ብቻ ሳይሆን የሕይወት ተጋሪም አገጣጥማ ሰጥታችኋለች። ዛሬም ድረስ ከአራት ዐሠርተ ዓመታት በላይ አብረው በትዳር በመኖር የልጅ ልጆች ድረስ በጋራ ለማየት ያበቋቸውን ወይዘሮ ዓለምን ያገኙት እዚያው ነው። ግሪክ አገር የሄድኩት ሜካኒካል ኢንጂነሪንግ ለመማር ነበር ያንን እማራለሁ ብዬ ሄድኩኝ። እዛ ስደርስ ቋንቋ መማር ነበረብኝ። ምንም ነገር አላውቅም ስለ ቋንቋ። እንደውም ቅዳሜ ቀን ገብቼ እሁድ ጠዋት ቁርስ መጠየቅ አቅቶኝ የሆነች ትንሽ ቮካብለሪ ቡክ ካለች እጄ ላይ እሷን አሳይቼ ነው ብሬክፋስት የምለውን በእነሱ ቋንቋ፣ ሴትዮዋ አይታ ቁርሴን የሰጠችኝ እና ወደ ተሰሎንቂ ተላኩ። በማግስቱ እሁድ ከሰዓት በኋላ ወደ ተሰሎንቂ ሄጄ ቋንቋ እዛ ሲማር ተደረገ። ዘጠኝ ወር እዛ ቆየሁ። ሶስት ሰዓት ብቻ ነበረ በቀን የሚሰጡን። የግሪክ ቋንቋ በጣም ከባድ ነው ግሪክኛ ቋንቋ። እኔ ግን ምንድን ያደረግኩት ከትምህርት ቤት ከማገኘው ውጪ ከሽማግሌዎች ጋር ይሄድኩ፣ ሻይ ቡና የምጠጡበት የሆነ ጨዋታ አላቸው፣ ታብሊ የሚባል ጨዋታ አላቸው ግሪኮች። እዛ ቁጭ ብሎ የሚጫወቱትን ከነሱ መካከል ገብቼ አዳምጥ ነበር በጣም እና እነሱ የማያደርጉትን አደርጋለሁ አለው። ከዛ ነው በብዛት ግሪክኛ በደንብ ለማወቅ የቻልኩት። ሀገሩንስ ለመልመድ አላስቸገረም። አገሩን ለመልመድ አልተቸገርኩም። ግሪኮች በጣም ጥሩ ሰዎች ናቸው። ይገርማል። ሀይማኖቱም ሊሆን ይችላል። በዛን ጊዜ ደግሞ ብዙ ኢትዮጵያውያን አልነበርንም። ከተማሪዎች በስተቀር ብዙ ሰዎች የሉም። ሰራተኞች፣ ጥቂት ሰራተኞች አሉ። መርከበኞች አልፎ አልፎ ይመጣሉ። እንደ ብርቅዬ ልጆች ነበር፣ ሰዎች ነበር የሚያየውን እና ማህበራዊ ኑሮ በጣም ቆንጆ ነው፣ ግሪክ ሀገር በጣም ስኮላርሽፑም ደግሞ አዲስ አበባ እየሰራው ከማያገኘው በላይ ነበረ። የውጭ የውጭ ጉዳይ ሚኒስትር ነበር የሰጠኝ ስኮላርሽፑን። በጣም ደስ የምል ነበር እና ያንን ቋንቋዬን ጨርሼ ወደ አቴንስ ተመልሼ መጣሁ። ቋንቋን የተማርኩት አሪስቶቴል ዩኒቨርሲቲ ነው ተሰሎንቂ። ከዛ እሱን ጨርሼ ወደዚህ ስመጣ ያው ፖሊቴክኒክ የሚባል ትልቅ የአቴንስ ዩኒቨርሲቲ ነው ያለው፣ የቴክኒካል ዩኒቨርሲቲ ነው። እዛ ገባው። እዛ ሲገባ አንድ በእናቱ ኢትዮጵያዊ በአባቱ ግሪካዊ የሆነ ፕሮፌሰር አገኘው። ፕሮፌሰር አፍጉስቲዲስ እሱ አገኘኝና አነጋገረኝ ለሜካኒካል ኢንጂነሪንግ ነው የመጣሁት ብዬ ስል አይ ኢትዮጵያ ብዙ ሜካኒካል ኢንጂነሮች አሏት ማይኒንግ ኢንጂነሪንግ ገብተህ ብታጠና ይመረጣል አለ ለምንድን ነው እንዲህ ያለኝ እሱ ኢትዮጵያ ውስጥ በአጼ ኃይለ ስላሴ ዘመን ጂኦሎጂስት ስለሆነ በጠቅላላ የኢትዮጵያን ጂኦሎጂ ያውቃል ሰዎችንም እየዞረ ያሳይ ነበር ጂኦሎጂ ስኩል ደግሞ ያስተምር ነበር አዲስ አበባ ውስጥ ለካ ሱሱ በመንግስቱ ንዋይ ጊዜ አሜሪካኖች ፖታሲየም ክሎራይድ በጣም ያለበት ቦታ አለ ኢትዮጵያ ውስጥ። እዛ እየወሰደ ሰዎችን ሲያሳይ፣ አሜሪካኖችን ወስዶ ሲያሳይ ዋጋው ቆንጆ ሆኖ እያለ እነሱ ዋጋ የሚያወጣ አይደለም ብሎ ዘጉት። እና በዛ ከነሱ ጋር ተሳጭቶ ሀገሪቷን ጥሎ ወጥቶ እሱ ግሪክ ሀገር ትልቅ ፕሮፌሰር ነበር። እና ማይኒንግ ኢንጂነር ገብተህ ተማር አለኝ። ማይኒንግ ኢንጂነሪንግ ገብቼ ማይኒንግ ኤንድ ሜታለርጂካል ኢንጂነሪንግ ኮርስ ጨርሼ በአስራ ዘጠኝ መቶ ሰማንያ ዓመተ ምህረት ያንን ጨረስኩ። አሁን ሲጨርስ ኢትዮጵያ የመግባቱ እድል ያው አልሆነም። ለምን መንግስት ተለውጠዋል። ደርግ ነው በስልጣን ላይ ያለው። ብዙ ሰው ይገደላል። መሄዱን መረጥኩም እንደገና የእነሱ አገር ሳይንስ ስኩል ኦፍ ፖለቲካል ሳይንስ የምባል አለ። እዛ ገብቼ ሪጂናል ኤንድ ሎካል ኮሚኒቲ ዴቨሎፕመንት የምል ደሞ ትምህርት ተማርኩ። ለሱ የዩሮፕ ጓ የጋራ ገበያ ነው የከፈለልኝ። ለምን ግሪክ በአስራ ዘጠኝ መቶ ዘጠና ሁለት አመተ ምህረት እና የጋራ ገበያ ውስጥ በአስራ ዘጠኝ መቶ ዘጠና ሁለት አመተ ምህረት ግሪክ ስለምትገባ የሆነ ጥናት እንዲደረግ ተባለ እና ለምን የግሪክ ኢኮኖሚ ከሌሎቹ የዩሮፕ ኢኮኖሚ ጋር እንዲመሳሰል የሆነ ጥናት ለግሪክና ለሲሲሊ የሚሆን ብሎ አመቱ ያንን ፕሮጀክት ሰራን አስራ ዘጠኝ መቶ ሰማንያ አምስት ላይ እሱንም ጨረስኩ። ከዛ በኋላ ከተግባር የጨረስኩት ትምህርት ነበረ። በሽት ሜታል ኤንድ ወልዲንግ ነው ምሰራ የነበርኩት። ባገኘሁት ዲግሪ መስራት አልቻልኩ። ማስተርስ ዲግሪ ነው የጨረስኩት የነበረው። ግሪክ እያሉ ከትምህርቱን ባሻገር ከአሁን ድረስ የህይወት ጓደኛ የሆኑትን ወይዘሮ አለም ጋም የተገናኛችሁት እዛ ነው። ግሪክ እሳቸውንም ጭምር ሰጥተውታል። ከእውቀትም ባሻገር ከወይዘሮ አለም ጋስ እንዴት ተገናኛችሁ? ለትዳር አለም እንዴት በቃችሁ? አዲስ አበባ ሞኝ በጥቂቱ አውቃት ነበር የእሷ እናትና የኔን እናት ጓደኛሞች ነበሩ ግን ጓደኝነት አልነበረንም እኛ ከአለም ጋር እና እኔ አስራ ዘጠኝ መቶ ሰባ ሁለት በፈረንጅ አቆጣጠር ነው የምነግርህ ወጥቼ ነው አቴንስ የገባሁት በአስራ ዘጠኝ መቶ ሰባ ሶስት አመተ ምህረት እሷ ነርሲን ለማጥናት መጣች እንግዲህ በእናቷና እናቴ ጓደኛሞች ስለነበሩ እናቴ ደግሞ ግሪክ ሀገር ነች አሁንም አለች እዛው እናቴ ግሪክ ሀገር አለችው ከአስራ ዘጠኝ መቶ ስልሳ ስድስት አመተ ምህረት ጀምሮ ነው አሁን በእናቴ አመካኝነት አት ጀመር ከዛ በኋላ ነው ያው የእኛ ጉዳይ የጀመረው በአስራ ዘጠኝ መቶ ሰባ አራት አመተ ምረት ላይ ነው አብረን መቆየት የጀምር ነው እንግዲህ ዛሬ ያው ልጆች አፍተን ሁለት ልጆች አሉን፣ ማለት ነው የልጅ ልጆችም አሉን እና አብረን መተን ያው አርባ ስድስት አመት መሆኑ ነው ዘንድሮ። ከአርባ ስድስት አመታት የፍቅርና የትዳር ተሞክሯቸው ተነስተውም በተለይም ለአዲስ ተጋቢዎች ምክር አዘል ቃል አላቸው ዋናው ወደ ማንኛውም ነገር ትዳርም ይሁን ትምህርትም ይሁን ስራም ይሁን ወደ ማንኛውም ነገር ስትገባ ራስን አዘጋጅተህ መሄድ አለብህ። ከሰው የምትፈልገውን ብቻ ሳይሆን አንተም የምትሰጠውን ነገር ማሰብና ማወቅ አለብህ። አትሊስት እዛ ላይ እግዚአብሔር እርዳታም አለ እና ሰዎች ከተገናኙ መጠናናት ነው። መቼም አባቴና እናቴ ሳይጠናኑ ነው የተጋቡት፣ አብረው አልኖሩም። እኛ ግን መጠናናት ማድረግ ነበረብን፣ ተጠናናን። ከዛ አለም ብዙ የምትናገር ሰው አይደለችም። እኔ ብዙ እናገራለሁ በጣም ግን፣ ለህይወቴ ብዙ ነገር የምትመራኝ እሷ ናት። ልክ የግሪክ አንድ ሲኒማ አይተ እንደሆነ ሂ ኢዝ ዘ ሄድ ኦፍ ዘ ሃውስ የምለውን እሷ ሴትዮዋ አይ አም ዘ ኔክ ኦፍ ዘ ሃውስ አለች። እና ልክ ሴቶች በእውነቱ ነው የምልህ፣ እንደ አንገት ነው ወንድን በደንብ አድርጎ ማስተካከል ይችላሉ። እና የትልቁ የትዳር ዋናው ትርጉም መቻቻልና አብሮ መመካከር ነው በስነ ስርዓት ምንም መደባበቅ አስፈላጊ አይደለም። ግን ሁልጊዜ ማርና ወተት እጠጣለው ከዚህ ሰው ጋር ብሎ አይደለም መሄድ የሚያስፈልገው ያ ማርና ወተት የለም። ብዙ ጊዜ እንጋጫለን። ለእኔ የእኔ ትልቁ ችሎታዬ ምንድን ነው? ከአለም ጋር ብንጋጭ ከአስራ አምስት ደቂቃ በላይ አልቆይም። ቶሎ ብዬ እታረቃለሁ። የትም ድረስ አልችል አውቃለሁ። ያንን ነው ሰው መማር አለበት። ልሁት መግባት አስፈላጊ አይደለም። መጀመሪያ የሚጀመረው ኮግንኙነት በፍቅር ነው። ያንን ፍቅር መሰረት አድርጎ መያዝ ነው። ሴትዮዋን ወይ ሰውየውን ሳይሆን የገባህበትን ጉዳይ ማወቅ ነው። ይህ ሰው መርጠህ ነው፣ ይችን ሴት መርጠህ ነው። ስለዚህ ሁልጊዜ እሷ ማር ትስጠኛለች ብላ አትጠብቅም። ግን ጥፋትን ቢጠፋ አይተህ ተመካክረህ ማድረግ አለብህ። ብትጋጩም፣ ደግሞ ኮንፍሊክት ቢፈጠርም ያንን ኮንፍሊክት ሌላ ጋ ሳይደርስ አንተ ራሴ የምትፈታበት መንገድ ማወቅ አለብህ። ደግሞ የምገርም ነገር ሰው ያደርጋል ብላ አትግባ ወደ ትዳር በተለይ ሰው ሌላው ሲያደርግ ስላየህ ብቻ አትግባ። ምክንያቱም በመካከል ሌላ ሶስተኛ ነፍስ ይመጣል። ያን ያም ነፍስ እናንተ ያንተና የእሱ ኃላፊነት ነው። ስለዚህ የራስህን ራስህን አዘጋጅተህ ለዚህ ብቁ ነች ስትል ለዚህ የምረዳኝ ሰው ፈልጋለሁ ብለህ ነው መሄድ ያለብት። የህይወት ጉዟቸው ከአገር ቤት ግሪክ ቢያደርሳቸውም እህል ውሃቸው ግና በግሪክ አልተወሰንምና ከአገረ ግሪክ ወደ አውስትሬሊያ አዲስ ከመሠረቱት ቤተሰባቸው ጋር ሰፍረዋል። እንግዲህ ወደ አውስትራሊያ የመጣንበት መንገድ በጣም አስገራሚ ነው። እንዳልኩ ግሪክ ሀገር እንደጨረስኩኝ እሷ ምነስን ጨርሶ እሷ ስራ ነበረ ጥሩ ስራ ነበራት። ልጆቹ ትምህርት ቤት ነበሩ። ችግር አልነበረም። አንድ ቀን እንዳጋጣሚ ሆኖ እሁድ ቀን ከሰዓት በኋላ ትንሿ ልጄን ይዤ የሆነ የልጅ ልደት ሄድኩኝ። እዛ ቁጩ የ ሲጫወት አንድ ሰው መጣና አንድ ግሪክ መጣና ከጎኔ ቁጭ አለ። መጫወታ መካከል ምን እየሰራህ ነው አለኝ አይ እኔ እንደዚህ እንደዚህ ነው የጨረስኩት፣ ማይኒንግ ኢንጂነሪንግ ማይኒንግ ኤን ሜታለርጂካል ኢንጂነሪንግ ነው የምባለው የመጀመሪያ ዲግሪ። ከዛ ኮሚኒቲ ዴቨሎፕመንት ነው የጨረስኩት። እና አሁን በእነዚህ ስራ ማግኘት ስላልቻል ከሀይ ስኩል ባገኘሁት ትምህርት ነው እየሰራሁ ያለሁት፣ ሺት ሜታል ኤንድ ዌልዲንግ ነው እየሰራሁት ያለሁት አልኩት። ለምን አውስትራሊያ አትሄድም አለኝ። አይ፣ እኔ ዴቭሎፕ የሆኑ ሀገሮች የመሄድ ፍላጎት አልነበረኝም። እውነትም ደግሞ የገር መሀል እኔ ትምህርቴን እንደጨረስኩ ዩናይትድ ኔሽን በየቀኑ መላለት ነበረ ስራ ለማግኘት በእነሱ ስር። ኢትዮጵያ በጣም አስቸጋሪ ጊዜ ስለሆነ እስኪ ጎረቤት ሀገሮች እንደ ኬንያ ያሉት ሀገሮች ምን ነገር ብገኝ እዛ ሆኜ ከዛ ኢትዮጵያ ውስጥ የሚሆነውን ያየሁ ወደዛው ራሴና ማእመር አለው ብዬ ነበር ያሰብኩት እንጂ ወደ አሜሪካ ወደ ሌላ ካናዳ ምናምን አላሰብኩም ነበር። በኋላ ሰውየው አይ፣ አንተማ በጣም ትፈለጋለ ኢንጂነር በጣም ይፈልጋል ይችላሉ እኔ ኤሌክትሪካል ኢንጂነር ነኝ። እዛ ነው የምሰራው። አሁን ዘመዶች ሊጠይቅ መጥቼ ልጅ እህቴ ልጅ ናትና እሷን ዛሬ ይዤ መጣሁ። እና ከፈለግ እኔ ነገ ኤምባሲ ስለሚሄድ አብረኸኝ ይሄዳለኝ። እውነትም አልመሰለኝም። እሺ አልኩት። ለማንኛውም ሰኞ ነበር እና ቀኑ በእውነቱ በጠዋት ተነስቼ ሲሄድ አውቶቡስ ተራ ቆሞ ጠበቀኝ። ተነስተን አብረን ገባን። ከሰው ጋር አስተዋወቀኝ። የዛን ሁኔታ ወረቀቶችን ዘና ብሎኛል። ወረቀቶችን ይዤ ሄድኩኝ። ፎቶ ኮፒ አንስቶ አስቀሩ። ከዛ ሄድኩኝ ያው እሱንም ተሰናብቼ፣ ሰውየው እንደውም መልበርን ነበረ የነበረው አሁን በወር ነው እንደዚህ መለሱልኝ። እና ፎርም እንመተ እንድትሞላሉኝ ሄድኩና ፎርም ሞላው። ፎርም ስሞላ ራሴ ብቻ ነው የሞላው ፎርሙ ሞልቼ ሰጠው። ያንን ፎርም አዩ። ይሄ ጁን ነበርና ኦገስት ውስጥ እንደገና ላኩልኝ ደብዳቤ። እዛ ፎርም ላይ ያሉኝን ዘመዶች እናቴን፣ ባለቤት፣ ልጆችን ስም ዝርዝር አስቀምጫለው አስቀምጫለሁ እና ደብዳቤው ምን ይላል? ወደ አውስትራሊያ ለመግባት ቤተሰቦችንም ለኢንተርቪው ምንም ከአንተ ጋር ቢሄዱም ባይሄዱም ባለቤትንና ልጆችን ይዘና የምል ነው። አሁን እውነትም እንዳሉት ሶስቱን ይሄር ከዛ በኋላ አየችን ሴትናት ኮንስለት። አሁን ምን አለች? ለምንድን ነው ብቻህን አውስትራሊያ ለመግባት የፈለግከው ስትለኝ ደነገጥኩና አይ እኔ ብቻዬን ለፋሚሊ ምናልባት ይከብዳል ብዬ ነው። እኔ ደግሞ ሂጅ አገር ለሚቼ እንድወስዳቸው ብዬ ነው ስም ፎርሙን ወደ እኔ ወረወረች። ወረወረችና ቤተሰብን ካልወሰድክ አውስትራሊያ መግባት የለም ብላ ወረወረች። ደነገጥኩኝ። በእንግሊዝኛ ነበር የምናወራው እና አሁን ጠፋብኝ እንግሊዝኛው። ምና አስተርጓሚ ተጠራ፣ እንግሪክኛ የምናገር ሰው ተጠራ። እንደዚህ እንደዚህ ነው አለ። እሺ አልኩኝ። ከዛ በኋላ ምን አለች አለምን እንዲህ ነው የምትል እና ምን ይሻለኛል ስል ምን አለ እዚህም፣ ሀገራችንም አይደለም እና ያው ስራ የሚገኝ ከሆነ ምንም ችግር አይደለም አለች። እሷ ምንድነው የተማረች ስል ነርሲንግ ነው አልኩ። ቆንጆ ነው ተባለ፣ ምንም ችግር የለም። ፎርሙን ራሷ ሴትዮዋን ሞልታ ፎቅ ላይ ነበር እና ሄደህም ምድር ወርደ ፎቶግራፍ አንስታቸው እና አለችኝ። ሄጀ እነሱ ሶስቱ ፎቶግራፍ አንስቼ መጣሁ። ከሲንግል ፎርም ወደ ፋሚሊ ፎርም አዞረችልንና አስገባች ዲፕሎማዬን በሙሉ ኦሪጂናሉን ወሰደች ወሰደችና ወደዚህ ወደ ካምቤራ ላከች። ነገሩ በዛ ተያዘ። ወደ ሰፕቴምበር መጨረሻ ላይ ነው መሰለኝ አፕሩቭ ተደርጎልሃል የምል ነገር መጣለኝ። አሁን እኔ ችላ አልኩኝ፣ ምክንያቱም እዛ ግሪክ ሀገር በእውነቱ ጥዬ ሄዳለሁ። አስራ አምስት አመት ነው የኖርኩት ግሪክ ሀገር እና ፋሚሊ ቤተሰብ መስርቻለው። ምንም ችግር አልነበረብኝም በዚህ በስራ ምክንያት ካልሆነ በቃ እና ዲሴምበር ላይ ደውሎ ምን ትሰራለህ፣ ልጆቹ ትምህርት ቤት የሚከፈተው በፌብርዋሪ ነው፣ ቶሎ መሄድ አለብህ ምናምን የምል ነገር ደግሞ። እዚህ ኢንስቲቱሽን ኦፍ ኢንጂነርስ የሚባል አላቸው አሶሲዬሽን። እነሱ ናቸው ኮድ አርገውበት ሜታለርጂካል ኢንጂነሪንግ በዛ እንዲሰራ ያረጋገጡልኝ። ቶሎ ብለህ ይተባልኩ፣ በፌብርዋሪ ፌብርዋሪ ዘጠኝ አስራ ዘጠኝ መቶ ሰማኒያ ስምንት እዚህ ገባ እንልሃለን። የባህር ማዶ ህይወት ከአገር ቤት ህይወት ለየት ይላልና የአውስትሬሊያ ህይወታቸውን ገጠመኝ አንስተው ሲያወጉ እንዲህ ይላሉ። ካሳ እውነቱን ለመናገር ኢትዮጵያ በነበርኩ ጊዜ ተርብ ያለው ችግር ነበረብኝ። እንደነገርኩ ከጉለሌ ሜክሲኮ አደባባይ እየሄድኩ ነበር የምማረው ተግባር ትምህርት ቤት። ጠዋት ትንሽ ቁርስ ካገኘው ማታ ነው መጥቼ እህል የምበላው። በጣም ችግር ነበረብኝ። ከሀገሬ ከወጣው የእህል ረሐብ ደርሶብኝ አያውቅም ግን ችግር ምንድን ነው? ኢትዮጵያ ውስጥ ያገኘሁት ህዝብ አይነት አይደለም። ውጭ ያለው ግሪክ ሀገር እንደውም ይሻላል፣ በጣም በጣም ይሻላል። በኢትዮጵያውያን በኩል ከፍተኛ ዲስአፖይንትመንት አለኝ። በጣም የሚያሳዝን ነው። እንደመጣሁ ሶስት ነገሮች እንደ የጀመርኩት፣ አንዱ የራሴን ስራ መጀመር በኳሊፊኬሽን ነው የመጣሁት እና ችግር አልነበረብኝም። የወርቅ ሪፋይነሪ ውስጥ ነው የገባሁት፣ አዘ ሊዲንግ ሀንድ እዛ ለመስራት ችግር አልነበረብኝም። ልጆችንም ትምህርት ቤት ለማስገባት አልተቸገርኩም። ሶስተኛው የኢትዮጵያን ኮሚኒቲ ማደራጀት የሚል ነው እና ወዳ ወዴ የተባለ ኮሚኒቲ ያለ ወዬ ብጠይቅ ምንም ኮሚኒቲ የለም አሉ። የህዝቡ ቁጥር በጣም ትንሽ ነው። መቶም አይሞሉም። አሁን ምንድን ነው የሚሻለው ብዬ አንዳንድ ሰዎች ማማከር ሞከርኩ። አንድ በዚሁ አመት ያረፈ ወንድማል ነበረኝ ዶክተር ደግፌ እሱ ጋር ተነጋገርን። እሱም ከግሪክ ሀገር ነው የመጣው። አንዳንድ ነገሮች ነገረኝ። ኢትዮጵያውያን የሚገኙበት ሄደን አነጋገርናቸው። ብዙዎቹ ተቃወሙ። ምክንያቱም በዛን ጊዜ ሰው ሁሉ ሁሉም ፖለቲከኛ ነው በእውነት ሁሉም ፖለቲከኛ ነው እና ማህበር ማለትን ማለት እንደሆነ የተረዱ አይመስለኝም። ግን ጣር ጣርን ደተምና እኔ ያ ሰማኒያ ስምንት ግንቦት አስራ ዘጠኝ መቶ ሰማኒያ ዘጠኝ አመተ ምህረት ማህበሩ ተመሰረተ። ማህበሩ ከተመሰረተ በኋላ ከፍተኛ ችግር ገጠመን። አሁን ዛሬ አብይ ያለበትን ነው እኔ እዚህ ሀገር ያሳለፍኩት ለማለት ይችላለሁ። መቱን ለመናገር መጥፎ ነገር ስርተ ሳይሆን በመጥፎ ነገር እየተቀበሉ ሰዎች የምትምሳውን ጥሩ ነገር ወደ መጥፎ እየተረጎሙ ነው፣ የተለያዩ ጥቅሞችን እየጠበቁ እና በዛ ያው በኮሚኒቲ በኩል ከፍተኛ ዲስአፖይንትሜንት አለኝ። በጣም ግን አውስትራሊያ ውስጥ በስራዬም ቢሆን ቤተሰቤም ቢሆን ምንም ችግር የደረሰብኝ ነገር የለም። አንዳንድ በጣም ዝቅተኛ የሆኑ ልዩነቶች ትደርሰውብኛል። ማንኛውም ነገር ስደርስብህ እንዳያያዝህ ነው እነሱ የሚፈልጉትን የምትሰጣቸው ከሆነ ትጎዳለህ። ሊያናድዱ የሚፈልጉ ሰዎች አሉ፣ ግን ከተናደርክላቸው የሚፈልጉትን አጨብጭቦ ይሄዳሉ። እኔ እንደዛ አይነት ሰው አይደለሁም። በጣም ከአቅሜ በላይ ሲሆን፣ ልክ ብርጭቆ ውሃ ስትሞላ ሲሞላ እንደሚፈስ አይነት ነገር ሲሆንብኝ ነው የምገነፍለው እንጂ ረጋ ብዬ ሁሉንም ትዕግስት አድርጌ ነው የምመልሰው። አንዴ አንድ አውስትራሊያዊ ምን አለኝ፣ አንተ እኮ የወረቀት አውስትራሊያዊ ነህ አለኝ። ሳቁ እና ምንም መልስ አልሰጠሁትም ጥሩ ነው አልኩት የአሁም የእሱ አለቃ ሆኜ ነው ምሰራ እንደ ሱፐርቫይዘር ነኝ ጥሩ ነው አልኩት አሁን ይሄ በስራ ላይ ያለን ነው በእረፍት ሰዓት ጠበቅኩና ወደ ሰላሳ እንደዚህ የሚሆኑ ሰዎች ሻይ ቁጭ ብለን ስጠጣ ጠራሁት እና ቅድም ምንድን ነው ያልከኝ አልኩት ምንድን ነው አለ ቅድም የነገርከኝ እስኪ ድገም ነው አልኩት ዩአር ፔፐር አውስትራሊያን አለኝ ስለኝ ልስን አልኩት ቱ ቢ ቦርን ኢን አት አ ጊቨን ፕሌስ አት አ ጊቨን ታይም ኢዝ አ ቻንስ ቱ ቢ አውስትራሊያን ኤንድ ዩ ኬም ባይ ቻንስ ቱ አውስትራሊያ አይ አም ሞር አውስትራሊያን ዛን ዩ አልኩት። ሰዎች ባሉበት ከት ብሎ ሳቁበት፣ ተናደደ። ከስንት ሳምንት በኋላ አጥፍቻለሁ ብሎ ይቅርታ ጠየቀኝ። ለጉዳት አልተደራረስንም ማለት ነው። እና ይህ ራሲዝም ምናምን የሚባለው ነገር ከዚህ የበለጠ ምንም የደረሰብኝ ነገር የለም። የአንዳንድ ጥቃቅን ነገሮች ደርሳሉ በየቀኑ ማለት የሆነ ባቡር ላይም ተቀምጬ የሆነች ሴት ስልክ ደውላ የኔን ዲስክራይብ አድርጋ ያውም ከስብሰባ ወጥጄ ነው፣ ዲስክራይብ አድርጋ ከነዛ ሰዎች አንዱ ሊሆን ይችላል አለች። እንደውም እኔ ሳልናገር ሌሎች ሰዎች ጮሁባት። ያ ያ አይነት ነገር አለ። ሰው ዘረኝነት የተለየ ነው ባያዝድ ሆኖ ደግሞ ምንም ነገር ሳያውቁ የምናገሩም ሰዎች አሉ። እነሱን ዘረኞች ለማለት አልችሉም። ሲማሩ ይመለሳሉ። የግል ሕይወታቸውን ከቤተሰባቸው ጋር አሰናስለው ሲናገሩ እንዲህ ነበር ያሉት። በጣም በጣም ደስተኛ ነኝ። ባለቤቴ እንዳልኩ በጣም የቤት ሰው ናት። ኃላፊነቷን የምታውቅ እኔም የምችለውን አህር አደርጋለሁ። ልጆቹ ተምረው ሁለቱም ስራቸውን ይዞ እንደውም አንዳንድ ማኔጀር ደረጃ ነው ያሉት። ሁለቱም እናቶች ናቸው። ቤታችን ውስጥ የሁላችንም ልደት ይከበራል። በአለምና በእኔ መካከል ይሄ ባለንታይን ዴይ ይከበራል። ማንኛውም በዓል ባህላዊ በዓል ለምሳሌ ጥምቀት፣ በገና ሁሉም ይከበራል። በሻይ እንኳን ቢሆን ሌላ ነገር ቢቀርቡ አንምፕሎይድ የሆንኩበት ጊዜ አለ። ስራ ጥቼ አድ አመት ሙሉ ሬሴሽን ታይም፣ በዚያን ጊዜ እኔ ልጆቼን እና ቤቴን የፈተንኩት ያን ጊዜ ነው። ኢንተርቪው ወድቄ ተመልሼ ስመጣት በራፍ ላይ ቁጭ ብሎ እንትን ብሎ ይጠብቁኝና ቤቱን ገበያ ያደርጉታል። የቤተሰብ ዋጋ ትልቅ ነገር ነው። ቤተሰቤ በኩል በጣም በጣም ደስተኛ ነኝ። እውነቱን ለመናገር እኔ ይሄ እድል ለሁሉም ቢሆን እንደ ደስለኛል። ለሁሉም አቶ አሰፋ የወደፊቱን ቀሪ ህይወታቸውን በተለይም የጦርታ ዘመናቸውን እንደምን ከቤተሰባቸው ጋር ለማሳለፍ እንደሚሹ ምኞታቸውን አመላክተዋል። እኔ አውስትራሊያን በጣም ነው የሚወዳት። እውነቱን ለመናገር እኔ ብዙ ቦታ ነው የምናገረው። የምሰራው አዘ ማልቲካልቸራል ኮሚኒቲ ሊየሰን ኦፊሰር ነው ከሁለት መቶ ሀገሮች የተውጣጣን ህዝቦችንን ከአንድ ባንዲራና ከአንድ ኮንስቲቱሽን ስር የምንተዳደር ሁሉም ተከባብረን ነው የምንተዳደረው። ኢትዮጵያዊው እርስ በራሱ እንደሁን የማይከባበረውን ያህል አውስትራሊያን አገር አክብሮ ነው የምኖረው። ይህንንም ትምህርት መውሰድ አለብን። እኔ አውስትራሊያ ውስጥ መኖርን ነው የምንፈልገው፣ ግን አገሬ አሁን በያዘችው መልክ አብይ በጀመረው መልክ የሰው አገር ከሆነች እዛ ቢቀበር ነው ደስ የምለኝ። አግሪክ ሀገር ተበላሽቷል። እኔ በሰማንያ ስምንት ስወጣ እንዴት ያለ ወርቅ ሀገር ነበረ። አሁን እነሱም ያው ዲሞክራሲ ተመሰረተ ብለን፣ የዛሬዎቹ ትውልዶች አይደሉም ዲሞክራሲውን የመሰረቱት ግን ብዙ አበላሽቶታል። እዛ እንኳን የሚያስብ አይመስለኝም። መልካም አቶ አሰፋ በቀለ ስለ ህይወት ታሪክዎት ትረካ እናመሰግናለን። እግዚአብሔር ይስጥልኝ። ካሳሁን ይሄንን ቀጥል። አየህ እዚህ ምድር ላይ ከመጣን አልቀረ ያለንን እውቀት ለሰው ማካፈል አለብን። ጥሩ ነገሮችንም ለሰው ምን ማድረግ አለብን? ኢትዮጵያውያን በእውነት ነው ምልህ። በጣም ትልቅ አገር ነው። በጣም ወርቅ የሆነች አገር ነው። ከዛ ነው የተወለድነው። ሰው አገር ብንሆንም ለሀገራችን ደግ ነገር እንመኝ። አንድ ነገር ልናገር፣ እዚህ አገር ኖሮ ሰላሳ አመት ኖሮ ከአውስትራሊያዊ ጋራ ቁጭ ብሎ አውስትራሊያ ምን እንደምትመስል የማያውቁ ሰዎች ኢትዮጵያ ሄደው የሚበጠብጡ ሰዎች አሉ። አገራችንን አንበጥብጥ። ባለንበት ቦታ ተከባብረን እንኖር። የማይሆንልን ከሆነ ዝም ብለን እንኖር፣ ሌሎች ይስሩበት። የሚሰሩትን እንተወላቸው ስራውን። አሁን አመሰግናለሁ። ከማህበረሰብ ለማህበረሰብ sbs.com.au